ኢትዮጵያ የእናቶችና ህጻናት ጤንነት ጉዳይ በእጅጉ አስከፊ ከሆነባቸው ሀገራት ተርታ ትመደባለች። ላለፉት አርባ አመታትም የኩፍኝና ሌሎች መሰል በሽታዎች ክትባት በሀገሪቱ በሰፊው ሲሰጥ ቢቆይም በየጊዜያቱ ግን ወረርሽኞች ሲነሱ ይስተዋላሉ። ላለፉት አራት ወራት በመላው ሀገሪቱ በከፍተኛ ሁኔታ ከአምስት ዓመት በታች የእድሜ ክልል ውስጥ ያሉ ህጻናት በኩፍኝ በሽታ ወረርሽኝ መጠቃታቸውን የኢትዮጵያ የጤና ሚኒስቴር መስሪያ ቤት በቅርቡ ይፋ አድርጓል። ዶክተር መሰረት ዘላለም በሚኒስቴር መስሪያ ቤቱ የእናቶችና ህጻናት ጤና ዳይሬክተርት ዳይሬክተር ናቸው። ወረርሽኙ አዲስ አበባን ጨምሮ በተለያዩ ክልሎች የታየ መሆኑን ገልጸው በኮቪድ-19 ምክንያት ከታሰበበት ጊዜ የዘገየውና ለአስር ቀናት የሚሰጠው የሶስት አመት የኩፍኝ ወረርሽኝ መርሃ ግብር መጀመሩን ያስረዳሉ። ምንድን ነው? በሁሉም የሀገራችን ክፍል በተለይ ባለፉት አራት ወራት የኩፍኝ ወረርሽኝ ተከስቷል። ስለዚህ በዛ ላይ ደግሞ የመደበኛ የክትባት ፕሮግራሙን የመጠቀም መቀዛቀዝ ታይቷል። ከ ብሎም ደግሞ በየሶስት አመቱ ለማከናወን በዚህ አመት ለመስጠት የዘመቻ መርሃ ግብር ስንዘጋጅ ነበር። ስለዚህ እነዚህ ናቸው። በተለየ በአማራ ክልል፣ በሌላ ክልል የሚል ሳይሆን በሁሉም የሀገራችን ክፍል አዲስ አበባን ጨምሮ የኩፍኝ ወረርሽኝ ተከስቷል። ስለዚህ የምላሽ የክትባት ዘመቻ ሲሰጥ ነው የቆየው፣ የተመረጡ ቦታዎች። ይህኞ ግን የምላሽ ሳይሆን ሀገራዊ የሆነ ታቅዶ የሚሰጥ የክትባት ዘመቻ ነው። ስለዚህ ዘመቻው ማዕከል ያደረገው ከዘጠኝ ወር እስከ አምስት አመት ሲሞላቸው ድረስ አምስት አመት ዛሬ ልደታቸውን የሚያከብሩ ከሆነ እስከሚያከብሩባት ቀን ድረስ ያሉ ህጻናት አስራ አምስት ሚሊዮን ኢትዮጵያ ውስጥ ያሉ ታላሚዎች ለዚህ ተጠቃሚ እንዲሆን ታስቦ ነው። ስለዚህ ወረርሽኝ ቢኖርም ባይኖርም ክትባት የዘጠኝ ወር ቢወስዱም ባይወስዱም ሁለተኛውን በአንድ አመት ከሶስት ወር ቢወስዱም ባይወስዱም ሁሉም ህጻናት ብላንኬት በሆነ መልኩ በዚህ ክትባት መርሃ ግብር ተጠቃሚ እንዲሆኑ ተፈልጎ የተጀመረ ስራ ነው። ዶክተር መሰረት ኢትዮጵያ ውስጥ ያሉ ህጻናት በሙሉ በኩፍኝ በሽታ ተጠቅተዋል ማለት አይደለም ሲሉ በመጥቀስ ወረርሽኙ ሊነሳ የቻለባቸውን ሁኔታ እንዲህ ያስረዳሉ። ህፃናት፣ ህጻናት ክትባት መከላከያ ማግኘት ይጠበቅባቸዋል። ይሄን መድረስ አልተቻለም። ያልተቻለበት ምክንያት እንደሚታወቀው፣ ኢትዮጵያ ሀገራችን ሰፊ የጂኦግራፊ መልክዓ ምድር ያላት ሀገር ናት። በተለያየ ምክንያት የጤና ተደራሽነቱ ሙሉ በሙሉ ተደራሽ ማድረግ አልተቻለም። ሌላው ደግሞ አሳዳጊዎች ወይም ወላጆች ህጻናትን ሙሉ በሙሉ ወደ ክትባት በመደበኛ ፕሮግራም ከዘጠና አምስት ፐርሰንት በላይ ማስከተብ አልተቻለም። አያይዘውም ወረርሽኙ ታይቶባቸው በነበሩት ሁሉም የሀገሪቱ ክፍሎች የምላሽ ክትባት ሲሰጥ የቆየ መሆኑን ገልጸው፣ አራት ነጥብ አምስት ሚሊዮን የሚሆኑ ህጻናት ቢከተቡም ባይከተቡም ለኩፍኝ ወረርሽኝ ተጋላጭ ተደርገው የሚወሰዱ መሆናቸውን በመግለጽ በየሶስት አመቱ በዘመቻ መልክ ክትባት መሰጠት እንዳለበትና የዘንድሮውም ክትባት ከሰኔ ሀያ ስድስት ጀምሮ መሰጠት መጀመሩን ያስረዳሉ። ባለፉት ሶስት አመታት በየአመቱ አንድ ነጥብ አምስት ሚሊዮን ህጻናት ክትባት ስላልተከተቡ ወይም ደግሞ ክትባት ቢከተቡም አንዴ ብቻ ስለተከተቡ እነዚህ ልጆች በማንኛውም ጊዜ ለወረርሽኝ ተጋላጭ ወይም ደግሞ ወረርሽኝ ሊያጠቃቸው የሚችሉ ናቸው ነው። ስለዚህ ላለፉት ሶስት አመታት ዲስክ ወይም ደግሞ ተጋላጭ የሆኑት ስፔሲክ የሆኑ ህጻናቶቹ አራት ነጥብ አምስት ሚሊየን ናቸው። ስለዚህ እነዚህም ብቻ መድረስ ሳይሆን እንደ ሀገር የሚያዋጣው የተከተቡትንም፣ ያልተከተቡትን፣ የተከተቡትን ስንል የበሽታ የመከላከል አቅማቸውን ለማጎልበት ክትባት ያላገኙትን ደግሞ ክትባት እንዲያገኙ ከዛ ደግሞ ባለው የመደበኛ መርሐ ግብር ደግሞ የሚቀጥለውን ክትባት እንዲያድ ያገኙ በማድረግ አጠቃላይ ያሉትን ህጻናት ተጋላጮቹን፣ ሁሉንም ከዚህ በሽታ የመከላከል ስራ ታልሞ የተሰራ ነው። በዘንድሮ የክትባት መርሃ ግብር 15 ሚሊዮን ህጻናትን ለመከተብ እየተሰራ መሆኑን የገለጹት ዶክተር መሰረት ኮቪድ-19 ወረርሽኝን ግንዛቤ ውስጥ ባስገባ መልኩ በጥንቃቄ ክትባቱ እየተሰጠ መሆኑንና እስካሁን ድረስም ባለው ሂደት የእቅዳቸውን 57 ሰባት በመቶ ተደራሽ ማድረግ መቻላቸውንም ይጠቅሳሉ። እስካሁን ባለው መረጃ አንድማቸው 15 ሚሊዮን ህጻናትን ነው። ከነሱ ውስጥ እንደ ሀገር ያለን የደረሰበት ሀምሳ ሰባት በመቶ ደርሰናል ማለት ነው። በቀጣይም ቅዳሜና ወድም የመርሃ ግብር ስለሚቀጥል ባልጨረሱ ቦታዎች እንግዲህ ያለውን ደግሞ በቀጣይ ሳምንት እያየን ቁጥሩ ከዚህ ይጨምራል ብለን እናስባለን። በኢትዮጵያ የጤና ሚኒስቴር የእናቶችና ህጻናት ጤና ዳይሬክተርት ዳይሬክተር ዶክተር መሰረት ዘላለም የኩፍኝ ወረርሽኝ ክትባት መርሃ ግብር አዲስ አበባ ውስጥ ቅዳሜና እሁድን ጨምሮ እስከ ሀምሌ ስድስት እንደሚቆይና ከአዲስ አበባ ውጪ ባሉ ክልሎች ደግሞ ለቀጣይ ሰባት ቀናት እንደሚቀጥል አስታውቀው ወላጆችም ሆኑ አሳዳጊዎች ልጆቻቸውን ለማስከተብ ለሚያደርጉት ትብብር ምስጋና አቅርበዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።